የዘንድሮ ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ሾልኮ በመውጣቱና የሁለት ፈተና ጥያቄዎች ከነ መልሳቸው በማህበረሰባዊ ሚዲያ በመሰራጨቱ የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 23 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎችና በውጭ ሀገር የሚገኙ የድምፃችን ይሰማ የድጋፍ ግብረ ኃይል አባላት ተቃውመውታል። በተለይ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች ፈተናው ለሁለት ወራት የሚዘገ የማይራዘም ከሆነ ተመሳሳይ እርምጃ እንደሚወስዱ አስጠንቅቀዋል። እነዚህን ተቃውሞዎች በተመለከተ በትናንትናው ዕለት በትምህርት ሚኒስቴር የኮሚኒኬሽንስ ጉዳዮች ዳይሬክተር ዳይሬክተር ተወካይ እና ከፍተኛ ባለሙያ አቶ አህመድ ሲራጅን ጽዮን ግርማ አነጋግራ ነበር። ዛሬ የመጨረሻው ክፍል ይቀርባል። አቶ አህመድ፣ አንድ የብሔራዊ ፈተና ከአንድ የፌዴራል መስሪያ ቤት ውስጥ እንዴት ሾልኮ ሊወጣ ይችላል? እኔ ይሄ በእርግጥ በታሪክ ክስተት ለመጀመሪያ ጊዜ ያጋጠመ ነው ክስተት ነው። አሁን ጥንቃቄዎችን ተምረናል፣ ተጨማሪ ቴክኖሎጂዎችን መጠቀም ተምረናል። ሌሎችም የምንማራቸው ነገሮች አሉና ወደፊት አንዱ ትምህርት እንግዲህ ከዛ ሳይድ የሚጠብቀው እሱ ነው እሱ ነውና እየተጣራ ነው። በዚ መልኩ እንዴት እንደወጣ የት እንደሾለከ ሲጓጓዝ ነው ወይስ እዛው ጣቢያዎች ላይ ደርሶ ነው፣ እንዴት እንደሆነ ወደፊት አብረን በምንሰማው ነው የሚሆነው። እኔም ለመስማት ጉጉቱ አለኝ። ከዚህ በኋላ ያለው ለቀደመው ፈተና ሾልኮ መውጣት ኃላፊነቱን የወሰዱት የኦሮሞ ተቃውሞ እንቅስቃሴ አስተባባሪዎች አሁንም ለተማሪዎቹ በቂ ጊዜ የማይሰጥ ከሆነ ተመሳሳይ ድርጊት እንደሚፈጽሙ አስታውቀዋል። እና አሁንስ ተመሳሳይ ነገር ቢያጋጥም በዚህ ላይ ትምህርት ሚኒስቴሩ አላሰበበትም? እንግዲህ ምናልባት እንግዲህ ያው የታሰበ ነገር ካለ በውሳኔ ደረጃ የሚሰማ ይሆናል። መቼም አመራሮቻችንም ያዳምጣሉ። የትኛው ያዋጣል የሚለውን ነገር ይጸናሉ ወይ ባላስ አድርጎ ሊሉ ይችላሉ ግን ዝም ብሎ ከፊት ያለውን ግን ስራ ማየት በጣም ጥሩ ነው። የቸገረን ነገር ማለት ነው። የአመት በዓሉ ቅድም አነሳሽው የጾም ምናምን ያልችው ነገር ሳይነሳ አቀርቶ አይደለም። እኔ ሙስሊሙ ህብረተሰብ ግን በዚህ አጋጣሚ ብቸግር ያወጣ ነውን እቅድ እቅዳችንን ከነ ችግሩ ተቀብሎልን ይህን ችግር እንድናል አስፈላጊውን ትብብር እንድናደርግ ነው የሚጠይቀው። ከዚህ በላይ እንግዲህ የሚያስደስት ቅድም ተለውጦ ከታየ እሰየው ነው። እኔም ደስተኛ ነኝ። ጥያቄው ግን የሙስሊም ተማሪዎቹ ብቻ ሳይሆን አሁንም በኦሮሚያ ክልል ያሉ ተማሪዎች የሚያነሱት ነው። ቀኑ ምንም የሚቀየርበት አማራጭ የለም ከአሁን በኋላ እያሉ ነው። ቅድም ያልኩሽ ነው። ቅድም ያልኩሽ ነው። ይኸውልሽ ዘንድሮ እኮ እንቅስቃሴዎች በአማራ ክልል በተወሰኑ ቦታዎች ላይ ነበሩ። አሁን ለእነሱ ስፔሻል ኬዝ አልተደረገም። ምክንያቱም ይታወቃል፣ በሜካፕ የሚሸፈኑ ጊዜያቶች እና ያልሆኑ ቦታዎች ይታወቃሉ። እና አሁን ምንድን ነው ምናልባት ለብዙ ጊዜ አቋርጠው እንግዲህ እኛም ከነዛ የተለየን አይደለም የሚሉ ትምህርት ቤቶች ካሉ ከክልሉ ጋር ተነካክሮ በአፋጣኝ መፍታት ይቻላል። እንዲያው ክልሉ በደንብ ባላየም በደንብ ባላማከረም የማጣራት ሂደቱ ክት አለበት ከተባለ ከክልሉ ጋር ተነጋግሮ አሁንም ከክልሉ የሚመጣልንን ነገር ላለማስተካከል ትምህርት ሚኒስቴር እንደዚህ አይነት አቋም የለም። ከክልል ጋር ነው የሚሰራው። ክልል ያመጣለትን ነገር ያምናል፣ መተማመኑ አለ። ስለዚህ ቅሬታ እንኳን ቢኖር እኛ አልተካተትንም በዚህ ውስጥ የሚለውን ነገር በፌዴራል መንግስት ሳይሆን በክልሉ ላይ ነው መሆን አለበት እና የክልሉ መንግስትም እንዴት እንደሰራው በምሳሌነትም ተነስቶ ማስረዳት ይቻላል እና በአፋጣኝ ትምህርት ሚኒስቴር ብቻ ላይ አይደለም ጥያቄውንም ማቅረብ የጉዳዩም የችግሩን ባለቤት ሆኖ አድርጎ ይሄ ማለት አንሷ ሊባል ይችላል እንጂ ይሄ እንግዲህ ተወስኗል። ያን ሳላይ ከተባለ እኮ የክልል መንግስቱ ነው መጠቅ አለበት። ጥያቄውን የሚያቀርቡት አካላት ፈተናው የሚዘጋጀው በፌዴራሉ መንግስት ስር ባለው የፌዴራሉ ትምህርት ሚኒስቴር ነው። ፈተናውም ሾልኮ የወጣው ከዛ ነው። አሁንም የቀጣዩን ፈተና የተዘጋጀው በዛው በትምህርት ሚኒስቴር ስር ነው። አሁንም የፈተና ፕሮግራም ያወጣው እሱ ነው። ስለዚህ ቀኑ ካልተቀየረ አሁንም እርምጃ የምንወስደው በፌደራል በሚወጣው ፈተና ላይ ነው እያሉ ነው እና በማጣሪያ ውስጥ መሆን ነበረብን፣ በተጣሩትና ዳግም ይወስዳሉ ብሎ ተብሎ ባሉት ውስጥ መሆን ነበረብን የሚሉ ካሉ እነሱም ያው አንድ ወር አመኝቷል። እችን ጊዜ በሰላም እንድናልፍ ነው ይሄ ጥሪ የምናቀርበው። እልህ ውስጥ መገባባት ጥሩ አይመስለኝም። ጥያቄዎች ሲቀርቡ ለሁለቱም መንግስታት መቅረብ አለባቸው። የክልል መንግስት በጣም ወሳኝ መንግስት ነው በፌደራሊዝም ስርዓታችን። እኛ እነሱ ያመጡልን ነገር መግፋት አንችልም። በጋራ ነው የምንሰራው፣ ከእነሱ ጋር ነው የምንሰራው። እነሱ ይሄ ነው ይሄ ብሎ ያመኑበትን ነገር ተቀብለን መስራት ነው ሳምታ ምናም የሚባል ነገር ህመማችን ግን ችግራችን በሙያ ይተዋወቃለ ችግሩን እኛ ያለብንንም ጫና ኮንሲደ ያደርጋሉ እታች ደግሞ የሚመጣውንም እንደዚያ ባላንስ አድርጎ ነው የሚሰጡንና ከዚህ አንጻር ከዚህ በላይ ቁጥር መጥቶ አሳንሰን የላክ ነው ነገር አልነበረም። እና መጠየቅም ካለብን ፌዴራል መንግስት ብቻ አይደለም እንደ ትምህርት ሚኒስትር ብቻ አይደለም የክልል መንግስትም እንዴት እንደሰራው ጠቅ አለበት። ባለፈው ሳምንት በአዲስ አበባ ዩኒቨርሲቲ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን በዚህ ጉዳይ ላይ አነጋግረናቸው ነበር እና ያሉት ምንድን ነው? አንድ ትምህርት ሚኒስቴርን የሚያክል ትልቅ ተቋም የብሔራዊ ፈተና ሾልኮ ወጥቶበት እንደዚህ አይነት አስጨናቂ ውጥረት ውስጥ መግባቱ በሀገሪቱ ያለው የመንግስት ስርዓት መናድን፣ መፈራረስን ወይም ደግሞ ችግር ውስጥ መግባቱን ለማሳያ አንድ ምሳሌ ነው ብለዋል። እርስዎ ምን ይላሉ? እኔ ሁለተኛ ቢሆን ኖሮ ይጋራው ነበር ክስተት አን አንድ ክስተት ያጋጥማል። ይ አሁን ሁለተኛ ሁን በምለው ላ ቢያጋጥመን እኔም አንችን ሀሳብ ሼር አደርጋለሁ። ከዚያ ውጭ እንግዲህ በአንድ ጊዜ ክስተት የሚመዘን መንግስት የለም። በአንድ ጊዜ ክስተት ክስተት ያው አንድ አንዱ ይሸወዳል ሰው ሁለተኝም መሸወድ ሞት ነው። እዚህ ላይ ሁለተኛው ላ ያን እሰለፋለሁ ነ ችግር የለም። አሁን ግን በአንድ ክስተት እንግዲህ ስጋቱ አለ ሀገር አቀፍ ፈተና እኮ ሁለት ሁለት የሚዘጋጀው ዛሬ አይደለም ኃይለ ስላሴ ጊዜም በደርግ ጊዜም ጭምር እኮ ነው ግን በአጋጣሚ ተጠቅመን አናውቅም። ሁለተኛውን ፈተና ለመጀመሪያ ጊዜ መጠቀማችን ነው እና ይሄ የመጀመሪያ ክስተት ነው፣ እንደ ሀገር የመጀመሪያ ክስተት ነው። ከተደገመ ግን ሞት ነው። አቶ አህመድ ሲራጅ ሚስባህ በጣም አመሰግናለሁ። በጣም አመሰግናለሁ።